የኢትዮጵያ ሕዝብ ተወካዮች ምክር ቤት ዛሬ ባካሄደው ስብሰባ በጋምቤላ ክልል በተፈጸመው ጥቃት ህይወታቸውን ላጡ ንጹሐን ዜጎች ከነገ ጀምሮ የሁለት ቀናት ብሔራዊ የሐዘን ቀን አውጇል። ታፍነው የተወሰዱ ዜጎችን የማስመለሱና በአጥፊዎች ላይ የሚወሰደው የማያዳግም ያለው እርምጃ እንዲቀጥልም አሳስበዋል። እስክንድር ፍሬው ተከታዩን ዘገባ አልኳል። የህዝብ ተወካዮች ምክር ቤት ውሳኔ ያስተላለፈው ነገ ረቡዕ ሚያዝያ 12ና ሐሙስ ሚያዝያ 13 ለሁለት ተከታታይ ቀናት ብሔራዊ የሐዘን ቀን እንዲሆኑ ነው። በዚህም መሰረት ሰንደቅ ዓላማ ዝቅ ብሎ እንደሚውለበለብ በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተጠቀሰው የምክር ቤቱ መግለጫ ጠቁሟል። እንደ መግለጫው ሰንደቅ ዓላማ በሁሉም የሀገሪቱ ክፍሎች በኢትዮጵያ ኤምባሲዎችና ቆንስላዎች በኢትዮጵያ ንግድ መርከቦችና ጀልባዎች እንደዚሁም አውሮፕላኖች ከደቡብ ሱዳን የመጡት የሙር ሌጎሳ ታጣቂዎች በጋምቤላ ክልል ባኝዋክና ኑዌር ዞኖች በሚ የሚገኙት ወረዳዎች የፈጸሙት ጥቃት ከፍተኛ ቁጣና ወግዘት አስከትሏል። ታጣቂዎቹ በሙኩይ ጆሮ ሆግ ጃካው እና ላሬ ወረዳዎች በሚገኙ 13 ቀበሌዎች በፈጸሙት ጥቃት ከሁለት መቶ በላይ ንጹሃን ዜጎች መገደላቸው 108 የሚሆኑት ደግሞ ታፍነው መወሰዳቸው ነው በመንግስት ይፋ የተደረገው። የህዝብ ተወካዮች ምክር ቤት የዛሬውን ስብሰባ የጀመረውም ለተገደሉት ወገኖች የአንድ ደቂቃ የህሊና ጸሎት በማድረግ ነው። በምክር ቤቱ የመንግስት ረዳት ተጠሪ ሚኒስትር አቶ አማኑኤል አብርሃም እንዳሉትም ምክር ቤቱ በንጹሃን ዜጎች ላይ በደረሰው የሞት አደጋ ከፍተኛ ሀዘን ተሰምቶታል። የህዝብ ተወካዮች ምክር ቤት በዚሁ ስብሰባው መንግስት የታፈኑትን ዜጎች ለማስመለስ የሚያደርገውን ጥረት እንደዚሁም በአጥፊዎቹ ላይ የጀመረውን የማያዳግም እርምጃ አጠናክሮ እንዲቀጥል አሳስቧል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጉዳዩን አስመልክተው ለህዝብ ባስተላለፉት መልእክት የሀገራቸው ጦር ጠንካራ እርምጃ እንደሚወስድ አረጋግጠዋል። ገዳዮቹ የትም ቢሆኑ ከዚህ እርምጃ እንደማያመልጡም አብራርተዋል። መንግስት በአሁኑ ሰዓት እነዚህን የታጠቁ ኃይሎችን የመከላከያ ሰራዊታችን የቦታው በመድረስ የገቡበት ገብተው የተነጠቁ ልጆቻችንን ያለ አንዳች ቅድመ ሁኔታ እንዲመልሱ ለማድረግ፣ ከዛም በላይ እነዚህ የታጠቁ ኃይሎች የገቡበት ገብተው ደግሞ እርምጃ ለመውሰድ እንቅስቃሴ እያደረገ ነው ያለው። እስካሁንም በርካታ ታጣቂዎችን ገድሏል። ወደፊት ቁጥሩ የሚገለጽ ይሆናል። ጦራቸው ገዳዮቹ ያሉበት ድረስ በመሄድ እርምጃ እየወሰደ መሆኑን የጠቀሱት ጠቅላይ ሚኒስትሩ ከዚያች ሀገር መንግስት ጋር በጋራ ለመንቀሳቀስ እየሞከሩ መሆኑንም አስረድተዋል። በሌላም በኩል የአፍሪካ ሕብረት በጋምቤላ ጃካው አካባቢ የተፈጸመውን ጥቃት አውግዟል። የአፍሪካ ሕብረት ኮሚሽን ሊቀመንበር ዶክተር ዲላሚኒ ዙማ ለተጎዱ ቤተሰቦች መጽናናትን ተመኝተዋል። የተወሰዱ ህጻናትና ሴቶችን ለማስመለስ ጥረት እንዲደረግም አሳስበዋል። ከኢትዮጵያ ጋር ረጅም ድንበር የምትጋራው ደቡብ ሱዳን ወጥ የሆነ የጦር ኃይል የላትም። የተወሰነው አካባቢ በፕሬዝዳንት ሳልቫኪር ማያርዲት የተቀረው ደግሞ በተቀናቃኛቸው ዶክተር ሪያክ ማቻር ኃይሎች የተያዘ ነው። ከሁለቱም ወገኖች ውጭ ያሉ ኃይሎችም በዚያች ሀገር ይንቀሳቀሳሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ